ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላቸው ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች ከእሁድ ሚያዝያ 10 2013 ዓ ም ዝግጅት ጋር ሰሎሞን አባተ ነኝ የምሽቱ አስተናጋጃችሁ በአማራ ክልል ሰሜን ሸዋ ዞን ውስጥ የሆነውና እየሆነ ያለው ምንድን ነው ቅዳሜ መከላከያ ስፓርድ ይባላል። መከላከያ ደግሞ ምንም መከላከል አልቻለም። አሁንም ተቀዳሚ እኛ ከዛ ሽሽተን መጣን። የትም እንስሳ የታሰረ እንዳለ ቤታችንን አንድ ነገር ሳናደርግ ወጣን። በቃ ጥልን ወጣን። አታየንም አካጠሉ እንደ አሁን እያቃጠሉ ነው። በታሰበበት የመጣው ተደራይቱ ትናይዘር መትረጊስ የተያዘ ኃይል ነው። ቀድሞ ሰው እንደወጣ መረጃላቸው በቂ መረጃላቸው፣ ህብረተሰቡ እንደሸሸ ወጣላቸው አውቀዋል። የተቻላቸውን አደራጁ ገቡ፣ የሚዘርፉትን ዘረፉ፣ የሚያቃጥሉትን አቃጠሉ። ለምሽቱ ከተሰናዳ ዘገባ የተቀነጫጨፉ ድምጾችን ነው የሰማችሁት። ዝርዝሩን ከዜና በኋላ እናስደምጣችኋለን። ሌሎችም ዘገባዎችና ዝግጅቶች አሉን። እስከ ምሽቱ አራት ሰዓት ከኛ ጋር ሆኑ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ዛሬ አዲስ አበባ ከተማ ላይ በደረሰ የቦምብ ፍንዳታ የሁለቱ ሰዎች ሕይወት ማለፉ ተገለጠ። ከቀኑ ስምንት ሰዓት አካባቢ በልደታ ክፍለ ከተማ ወረዳ ስድስት ውስጥ በሚገኝ ለልማት በተዘጋጀ ስፍራ ላይ የደረሰውን የዚህን ቦምብ ፍንዳታ መንስኤ እያጣራ መሆኑን የአዲስ አበባ ፖሊስ ኮሚሽን ለአሜሪካ ድምፅ በሰጠው አስተያየት አመልክቷል። ፀሐይ ዳምጠው ተከታትለዋለች። አካባቢ በዛ ክፍለ ከተማ ዲ ሶስት ግለሰቦች ከዋለው መንገድ ወጥቶ ለልማት የተነሱ አካባቢዎች አሉ። ወንዱ የገፈታተራቸው ነው ውስጥ ያስገቡትና ተያዘው ወዲያውኑ ነው ፍንዳታ የተከሰተው። እንግዲህ የሁለ ሰዎቹ ታልፏል። አንደኛ ተጎድታ የሆስፒታል ነው ያለችው። ከተልእኮ ይዞ ነው ወይስ ወይስ ከምን ጋር ተያዘ ነው ገና ያልታወቀ እና በምርመራ ሂደት ላይ የሚገኝ ነው ማለት ነው። እንደገና ሌላ ተጨማሪ ከዛ ከሞቶ ሰው ኪስ ውስጥ ሌላ ቦምብ እንደዚህ ተገኝቷል፣ የእጅ ቦምብ አንደኛው እንግዲህ ቦምብ እሱ ወይ በሰዎቹ ላይ ጥቃት ለማድረስ ሲነካካው ነው የፈነዳው የሚል ግምት ያለው ትክክለኛው ነገር በኋላ የሚጣራ ነው የሚሆነው። ነገር ግን ያው አንዱ ቦምብ የፈነዳውም ከያዘ ሰው እንደሆነ ነው መረጃው የሚያሳየው። የአዲስ አበባ ነዋሪ ናቸው ሰዎቹ። አዎ፣ ሰዎቹ የአዲስ አበባ ነዋሪ መሆናቸውን መታወቂያቸው የሚያረጋግጥ ነው። ኮማንደር ፋሲካ እንዳብራሩት ከቀኑ ስምንት ሰአት አካባቢ አንድ በግምት እድሜው ከሀምሳ እስከ ሀምሳ አምስት የሚገመት ግለሰብ ከሁለት ተመሳሳይ የእድሜ ደረጃ ላይ ከሚገኙ ሁለት ሴቶች ጋር እየተገፈታተረ ወደ ቦታው ከገባ በኋላ ፍንዳታው መሰማቱንና ጉዳት መድረሱን ገልጸው የግለሰቦቹ ማንነትና የፍንዳታውን ምክንያት ለማወቅ በምርመራ ሂደት ላይ መሆኑን ገልጸዋል። ከወራት በፊትም ልደታ ክፍለ ከተማ በተከሰተው የቦምብ ፍንዳታ የሁለት ወጣቶች ሕይወት ያለሁት ማለፉ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባም ፀሐይን ለዘገባዋ አመሰግናለሁ። የኤርትራ መንግስት በትግራይ ክልል የሚገኙ ወታደሮችን ከአካባቢው ማውጣት ለመጀመር መስማማቱን አስታወቀ። በዚህም ኤርትራ በግጭቱ መሳተፏን ለመጀመሪያ ጊዜ በይፋ ማረጋገጧ ተደርጎ ተወስዷል። ኤርትራ ይህን ይፋ ያደረገችው ከፍተኛ የዓለም አቀፍ ግፊት እየተደረገ ባለበት በአሁኑ ወቅት ከትላንት በስቲያ አርብ 15 አባላት ላሉት የተባበሩት መንግስታት የጸጥታው ምክር ቤት በጻፈችው ደብዳቤ ነው። የኤርትራ ማስታወቂያ ሚኒስቴርም ይህንኑ መረጃ በድረ ገጹ ላይ አውጥቷል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ሶፊያ ተስፋ ማርያም ለመንግስታቱ በላኩት ደብዳቤ እንዳሰፈሩት የኤርትራን ኃይሎች የዓለም አቀፉን ድንበር ተከትሎ ካለው አካባቢ ለማስወጣትና በምትኩም የኢትዮጵያን ወታደሮች ለማሰማራት ኤርትራና ኢትዮጵያ በከፍተኛ ባለስልጣናት ደረጃ ተስማምተዋል ብለዋል። የኤርትራ ወታደሮች ባለፈው የጥቅምት ወር መገባደጃ የኢትዮጵያ ጦር ከቀድሞ የትግራይ ገዢ ፓርቲ ህወሓት መሪዎች ጋር ግጭት ውስጥ በገባበት ወቅት ከኢትዮጵያ ወታደሮች ጎን ቢሰለፉም እስካለፈው አርብ ድረስ ግን ኤርትራ ኃይሏን በአካባቢው ማሰማራቷን ደጋግማ ስታስተባብል መቆየቷ ይታወሳል። በሌላ በኩል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ወር የኤርትራ ጦር ሰራዊት በአካባቢው መኖሩን አምነው ፈጥነው መውጣት እንደሚጀምሩ ቃል ገብተው ነበር። ይሁንና የተባበሩት መንግስታት የረድኤት ጉዳዮች ኃላፊ ማርክ ሎኩክ ባለፈው ሐሙስ ያ ስለመሆኑ ማረጋገጫ የለም ሲሉ ለመንግስታቱ ድርጅት የጸጥታው ምክር ቤት ገልጠዋል። በግጭቶቹ በሺህ የተቆጠሩ መገደላቸውን በበርካታ ሴቶች ላይ አስገድደው የመደፈር ጥቃት መፈጸሙንና ና ቁጥራቸው ወደ ሚሊዮን የሚጠጋ ሰዎች ከቀያቸው ለመፈናቀል መገደዳቸውን ዘገባው ጨምሮ ገልጧል። እንደ መንግስታቱ ድርጅት ግምት የትግራዩን ግጭት ጨምሮ በድርቅ በአንድ ትውልድ አንድ የሚከሰት አይነት የተባለለትን እጅግ የከፋ የበረሃ አንበጣ ወረርሽኝና እንዲሁም የኮሮና ቫይረስ መዛመት የከሰታቸውን ድርብርብ ማህበራዊና ኢኮኖሚያዊ ተጽዕኖች ጨምሮ ቁጥራቸው በበዛ የተለያዩ መንስኤዎች ሳቢያ በያዝነው ዓመት በኢትዮጵያ ከ23.5 ሚሊዮን ሕዝብ በላይ የሰብአዊ እርዳታ እንደሚያስፈልገው አመልክቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአየር ንብረት ለውጥ ባስከተላቸው አንገብጋቢ ጉዳዮች ላይ ተባብረን ለመስራት ቆርጠናል፣ ሲሉ ዩናይትድ ስቴትስና ቻይና በትላንትናው ዕለት በጋራ ባወጡት መግለጫ አስታወቁ። የዩናይት ስቴትሱ የአየር ንብረት ጉዳዮች ልዩ መልእክተኛ ጆን ኬሪ በሻንጋይ ያደረጉትን የሥራ ጉብኝት ተከትሎ ከቻይና አቻቸው ሺያ ጅኖሃ ጋር በመሆን በጋራ ባወጡት በዚህ መግለጫ በአፋጣኝና ጉዳዩ በሚጠይቀው የተለየ ትኩረት መታየት ያለበትን የአየር ንብረት ለውጥ ያስከተለውን ቀውስ ለመቋቋም ሁለቱ ሀገሮች እርስ በርስና ከሌሎች ሀገሮች ጋር ለመተባበርም ቁርጠኛ ናቸው ብለዋል። የቀድሞ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ኬሪ ከፕሬዚዳንት ጆ ባይደን አስተዳደር ቻይናን በመጎብኘት የመጀመሪያው ባለስልጣን መሆናቸው ነው። ይህም በሌሎች በርካታ ጉዳዮች ዙሪያ የገነነ ውጥረትና ፍጥጫ የገቡት ሁለቱ ሀገሮች አለም አቀፍ ፈተና በደቀኑ ጉዳዮች ዙሪያ ተባብረው ሊሰሩ ይችሉ ይሆናል የሚል ተስፋ በመጨረሻም ጃፓን ከተሰናከለው የፉኩሺማ የኒውክሌር ኃይል ማመንጫዋ የተበከለ ውሃ ወደ ባህር ለመልቀቅ መወሰኗ ያሳደረባትን ስጋት ደቡብ ኮሪያ የአካባቢውን አገሮች በመጎብኘት ላይ ላሉት የዩናይትድ ስቴትሱ የአየር ንብረት ጉዳዮች ልዩ መልእክተኛ ገለጠች። የደቡብ ኮሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጃፓን ግልጽነት ባለው አሰራር እንደምታከናውን ዩናይትድ ስቴትስ ታምናለች ሉ ልዩ መልእክተኛው ጆን ኬሪ ማረጋገጣቸውን ጨምሮ አመልክተዋል። ኬሪ በበኩላቸው የጃፓን መንግሥት ከዓለም አቀፉ የአቶሚክ ኃይል ድርጅት ጋር የተሟላ ምክክር በማድረግ እየሰራ መሆኑን አገራቸው እርግጠኛ ነች ሲሉም አክለዋል። ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላን አመሰግናለሁ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርትስ በ25 ሜትር ባንድ በ11610 እና በ1270 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ 10 2013 ዓ ም ምሽት ፕሮግራም ነው። መጪው የኢትዮጵያ አጠቃላይ ምርጫ ትልልቅ ህዝብ ሊወክላቸው የሚችሉ ፓርቲዎች ከምርጫ ውድድር ውጭ መሆናቸው ህዝቡ ሄዶ ባለመምረጥ ወሰነ ይመስለኛል። ሁሉም የዚች ሀገር ባለቤት እንደሆነ አይቶ ሁሉንም እኩል ት ሊያደርግ የሚገባ መሆን መቻል አለበት ወደ ስልጣን ላይ የሚመጣው ኃይል ሲራክ ተመስገን በማህበራዊ አንቄነት የሚታወቅ ወጣት ነው። አይነ ኩሉ አራጋው ደግሞ የሕክምና ባለሙያ ሲሆን በማህበራዊ መገናኛዎችም ንቁ ተሳትፎ ያደርጋል። ከሁለት ወጣቶች ጋር ስለ መጪው ምርጫ ምዝገባና ስለ ድምፅ ትርጉም እንወያያለን። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እንዝለቅ። በአማራ ክልል ሰሜን ሸዋ ዞን የሆነውና እየሆነ ያለው ምንድን ነው? በአማራ ክልል በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አጣዬ ካራቆሬ ሸዋሮቢ ከተማና በዙሪያቸው ባሉ ቀበሌዎች ላይ በከባድ መሳሪያ በታገዘ ጥቃት በሰውና በንብረት ላይ ከፍተኛ ጉዳትና ጥፋት መድረሱ እየተሰማ ነው ከጥቃቱ የተረፉና የሸሹ ማኝነታቸውን እየሰጡ ናቸው የአካባቢው ባለስልጣናት ጉዳዩ ከቁጥጥር ውጭ ሆኗል ይላሉ ጽዮን ግርማ ተከታዩን ይዛለች ያጣየ ከተማ ነዋሪ መሆናቸውን በስልክ የገለጹልንና ስማቸው ለደህንነታቸው ሲባል እንዳይጠቀስ የጠየቁን አንድ ነዋሪ ከጥቃቱ ሸሽተው የወጡ መሆናቸውን ነግረውናል። ያዚ ሰባት ቀን ባታ ላይ የሆነ ጥይት ጥይ ሲተኮስ ሰማና ምንድነ ስልል እዛ ጋ ሆነ ግጭት ተፈጥሮ ጥይት ተተኮሰ ተባለ። አሁን ሰው ሞተ ወይ መናም ብለን ስንጠይቅ አንድ ሰው ተመቷል ተባለ። ያለው ይህ መሞቱና መዳኑ ደግሞ ስንጠይቅ በማግስቱ ሆስፒታል ሄዶ ሞቱ አልተባለና ልክ ወደ እሳቸው አራት ሰዓት አካባቢ በፍቅ ያሉ ሰዎች የምዛ ወደ ዜሮ አንድ ቀበሌ ገቡ ተብሎ መረጃ ተነገረ። ይህ ሲነገር የአካባቢ ሚሊሻ ወደ ማዶ ይሄድ ወደዛ ወደ ዜሮ አንድ የሚባል ማለት ነው አይ ምንድ ነው ሲባል ከእነሱ ጋር ተኩስ ለምን እንደመጡም አላማቸውም ግልጽ ባልሆነ ነገር ማለት ነው። ከዛ ተኩስ ተያዙ። ፌዴራል እዛ አካባቢ ነበረ የተወሰነ ቁጥር ያለው ልዩ ኃይል እንኳን ወደ በቁጥር ትንሽ ነው። ለመከላከል ቢሞክሩም ሳይሳካ ይቀራል። በቃ እየገፉ እነሱ ቁጥራቸው እየጨመረ ሲመጣ ልዩ ኃይል ከደሴ አካባቢ እንዲመጣ ተደርጎ ሁለቱ በቃ የለየለት ጦርነት ሆናል። ያዚያ ሰባት ቀን ማለት ነው ይሄ እየተካሄደ እያለ አሁን እነሱ በጣም ቁጥራቸው እንትን እያለ ሲመጣ በቃ ህዝቡ ሸሸ። ዜሮ ሁለት የሚባለው ወንዝ አለ። ከጅረት ወዲ ያለው ነው ማጥቃት የያዙት መሳሪያ ያለው ስለሌለም ምንም ማድረግ አልቻለም። ያለው አማራጭ ምንድን ነው በሸሽ ብቻ ሸሽቶ ሄደ። እኛም አሁን ከዛ ዓርብ ዕለት ጀምረን ወደ ገጠር ሄድን። ቅርብ ገጠር ከከተማ ማለት ነው። እነሱ ቅዳሜ ዕለት ገቡ። ቅዳሜ ዕለት በቃ ከተማውን በሙሉ በሳት አነደዱ። ስፋ የሚላቸው የለም። መከላከያ መጥቷል ይባላል። መከላከያ ደግሞ ምንም መከላከል አልቻለም። ወደ ላይ ደግሞ ወደ ጋዲዞ የሚባል ቦታለ ወደ ጋዲዞ ሸሽተን አንድም ትላንትና ጠዋት ተነስተን መሀል ሜዳ ገባን። ከመሀል ሜዳ ተነስቼን አሁን ደብረ ብርሃን ሆኜ ነው ማናገርሽ ነዋሪዎቹ ከተማውን ለቀው ከወጡ በኋላ ከባድ የጦር መሳሪያ ታጥቀዋል የተባሉት ታጣቂዎች በከተማው የሚገኙት መኖሪያ ቤቶች ማቃጠላቸውን ይገልጻሉ። አገልግሎት የሚሰጡ ድርጅቶችን፣ መዘጋጃን፣ ትምህርት ጽሕፈት ቤትን፣ ትምህርት ቤቶችን፣ የግል ነጋዴዎችን፣ መጋዘኖችን፣ የጤፍ መጋዘን፣ የማሽንና የበርበሬ፣ አልፎ አልፎም ደግሞ እነሱ የሚፈልጉትን ሰው ቤት በሙሉ አቃጥለዋል። አሁንም አንቺ ቀደም እዚህ ስገባ ደውለውልኝ አንድ ሰፈር አንድ ቤት የተ የተለኮሰ ካለ እንደገና እሳት እየተሸጋገረ ሰፈሩን በሙሉ እንዳቃጠለው ነው ነው የሚባለው ዓርብ ዕለት አንድ ሌላ ያጣየ ከተማ ነዋሪ በከተማው ደረሰ ያለውን ጥቃት አስረድቶ ነበር። በቃ ከፍቷል ብቻ ያለው ነገር በጣም ከባባድ መሳሪያ ነው ያለ አንድ መከላከያም ተመቷል። ሰቡ ይሰማል ይሰማል። ትናንትና የከተማ ሰው ሙሉ ለሙሉ ወጥቷል። አሁን ዝም ብሉ ከልዩ ሀይሉና ከሚኒሻ ጋር ነው እንጂ የሚዋጉት። ህዝቡ ሙሉ ለሙሉ ወጥቷል። እኛም ወተን ነበር ወደ አርባ ሁለት ኪሎ ሜትር አዳር ስንጓዝ አድረን በቃ ምንም የለም ግን ጦርነቱ ተፋፍሟል። በተመሳሳይ ካጣዬ ከተማ ሸሽተው ማምለጣቸውን የተናገሩ እና ስማቸው ተሸሽጎ እንዲቆይ የጠየቁ ሌላ ነዋሪ ቀደም ሲልም እንዲሁ ግጭት ሲቀሰቀስ አካባቢው ለቀው ወጥተው ተረጋጋ ሲባል መመለሳቸውን ገልጸው ሚያዝያ ሰባት ደረሰ ያሉትን እንዲያስረዳሉ ልክ ለአምስት ሩ ጉዳይ ምናምን ማታ አራት መጠንቁጭ እንዳል ተኩስ ተጀመረ። ከዛ በኋላ ታጣቂዎቹም እየቦታው ቦታቸውን ያዙ። እንዱ ሲተኩሱ አደሩ። እኛ ሌሊት አንድ ሰዓት ተነስተን ደግሞ አንድ መንገድ ብቻ ነች ያለች የኛ በአራቱ ማዕዘንነቱ ናቸው እነሱ ገቡ። እኛ አንዲት መንገድ ብቻ ነች ያለችው በያሩድን ትፈደጅ ተነክተን ወጣ ቆይቴን በማግስ እንደመብረዳ አለ። የእኛም ሀይል ተከላከለ መሰለኝ ባረደ። ተመልሰን መጣል እንደገና ደግሞ ተጀመሩ ማግስቱ ደግሞ ይህ ሐሙስ ሆኖ አርብን ወደ ሶስት ሰዓት ተኩል ቀን ጠዋት ጀመሩ ደግሞ እንደገና። ከዛ በቃ ሲደበድቡ ዋሉ። እኛም አርብ እንደዛ ሆኖ በቃ ወደ ወጣ ወደ አራት ሰዓት አካባቢ ላይ ከቤት ወጣል። ሲጠቁሱ ዋሉ። በቃ ሁሉም ለሸንቀውቱቱን ጥለን ወጣል። በቃ ከዛ በኋላ ሁሉም ተፈቃቀለ። ማንም የለም። እዛ እንዲ ምናልባት አልጋ ላይ ያለ ጠቃ ካልሆነ በስተቀር ማለት ነው። የትም እንስሳ ሜት የታሰረ እንዳለ ቤታችንን አንድ ነገር ሳናደርግ ወጣን፣ በቃ ጥለን ወጣን። አጣዬንም አቃጠሉ። ቤት እንደመሆን እያቃጠሉ ነው። ከራ ቆሪን ትናንትና ሲያቃጥሉ አሉ። ወደዚያ ቆሪ ሜዳም ተሸጋገሩ። የአጣዬ ከተማ ነዋሪዎቹ የከተማ ውድመት ከፍተኛ መሆኑን ይናገራሉ። በሰዎች ላይም ሆነ በንብረት ላይ የደረሰው ጉዳት ምን ያህል እንደሆነ በውል እንደማይታወቅም ገልጸዋል። ቤተሰብ ከቤተሰብ መጠፋፋቱን ጠቁመው ግማሽ ሰዎች ጫካ ውስጥ ግማሹ ሰው ደግሞ ወዴት እንደተበታተነ እንደማይታወቅ ተናግረዋል። በእግሩ የተወሰነ መንገድ የመጓዝ አቅም ያለው እያቆራረጠ ደብረ ሲና ና ደብረ ብርሃን ከተማ መግባታቸውን ገልጸው የስልክ አገልግሎት በመቆራረጡ ና መብራት ባለመኖሩ የተጠፋፋ ሰው መገናኘት እንዳልቻለ ተናግረዋል። ጥቃቱን አደረሱ የተባሉት ታጣቂዎች እጅግ ከፍተኛ መጠን ያለው መሳሪያ ከመጠቀማቸው ውጭ ማን እንደሆኑ ሊያውቁ እንዳልቻሉ ነዋሪዎቹ ይናገራሉ። ራሱን የኦሮሞ ነጻነት ጦር በሚል የሚጠራው ና መንግስት ደግሞ ኦነግ ሸኔ እያለ የሚጠራው የታጠቀ ቡድን ነው የሚሉም አሉ። ሌሎች ደግሞ የወታደር መኪና ተጠቅመው የሚንቀሳቀሱ ጠንካራ ታጣቂዎች መሆናቸውን ይናገራሉ። ተመሳሳይ ስማቸው እንዳይጠቀስ የጠየቁን አንድ ካራቆር የተባለች ከተማ ነዋሪ መሆናቸውን በስልክ የቀለጹልን ግለሰብን አነጋግረናል። በቃ እንደ ጉድ እየተንጫጫ የሚመጣ እንዴት ብዬ ብረግስት ረጅም ይሆናል። በጣም ከባድ ነገር ነው። በተደራጀ ኃይል በታሰበበት ነው የመጣው ተደራጅቶ ትናይቨር መትረጊስ የተያዘ ኃይል ነው። ቀድሞ ሰው እንደወጣ መረጃ አላቸው። እጭ መረጃ አላቸው። ህብረተሰቡ እንደሸሸ እንደወጣላቸው አውቀዋል። አደራጁ ገቡ። የሚዘርፉትን ዘረፉ፣ የሚያቃጥሉትን አቃጠሉ። ይህን ነው ብዬ ቆጥሬ የማስረዳብሽም አይደለም። ሰው ተቆጥሮ ሬሳውም አልተነሳም። ማን የሞተው ማን የተረፈውም የምንልበት ጊዜም ሰዓትም የለንም። መብራት የለም፣ ስልክ የለም። ከሰው ጋር ትገናኙ ቻርጅ የሚባል ነገር የለም። መብራት ተቆራርጦ ጠፍቷል። ሰው አሁን ማን ሞቷል ማን ተርፏል የምንለውን ግንኙነት የለንም። ራሱ ገጠር ሸሽተን ገጠር ነን። ዝናብ እየጣለ ራሱ ዝም ብለን የትም አምር ላይ ቆመናል። መከላከያ አልነበረም ለመሆኑ ይስታለን አለ መከላከያ ቢኖረንማ አገር ጠባቂ ቢኖረንማ ይህ ሁላ ንብረት ሲወድም ይህ ሁላ ህይወት ሲያልፍ እኔ እንጃ በጣም ይከብደኛል እንዴት ብዬ ነው ምነግርሽ ከዛ ያመለጣችሁት ሰዎች ያረፋችሁበት አካባቢ ላይ መጠለያ ምግብ እንደዚህ እርዳታ የሚሰጣችሁ ሰው አግኝታችኋል ምንድን ናችሁ የት ናችሁ ብሎ የሚጠይቀን ሲ የለም የት የምጫካ ፈሰና ያለነው ወተንሸሽ ተነጫካ ፈሰና ያለ ምንድናችሁ ብሎ የሚጠይቅ አካል ነ የፌዴራል መንገድ ዝግ ነው መኪና የምትባል ክርው የሚልንም የፌዴራል መንገድ ዝግ ነው። ስንት ቀኑ ማን ነው ምንድን ነው ብሎኝ ይጠይቀል። ወደ ክልልም ጮና እንጠይቀናል። እባካችሁ ለክልል የምትቀርቡን ብለን ጠይቀናል። እባካችሁ ወደ መንግስት አካል የምትቀርቡን ብለን ጠይቀናል። አንድም ሰው ውሸት ወሬ። አሁን ይደርስላቸዋል፣ መከላከያ አሁን ይመጣል፣ አሁን ይመጣል ል አላርለ በቃ እንዴት ነው እንቆቅልሽ ጨዋታ? ያን የሆነብን ቤተሰቦች አሉት። እርሶ የለም የአባቴ የት እንዳለ አላውቅም፣ ወንድም የት እንዳለ አላውቅም። አንድ ትንሽ ወንድም ብቻ አለኝ እኔ አካባቢ በቅርበት ያገኘሁት ጫካ፣ ሌሎቹ የት እንዳሉ አላውቅም። ስልክም ባት ይዘግቷል፣ እየፈለኩ ነው። የሰሜን ሸዋ ዞን አስተዳዳሪን ጨምሮ አብዛኛውን የዞኑን አመራሮች ዛሬ ለማግኘት ጥረት አድርገን ነበር አብዛኞቹ ስብሰባ ላይ መሆናቸውን በመንገር ዛሬ ሊያነጋግሩን እንዳልቻሉ ነግረውናል። የአንዳንዶቹ ስልክ ስለማይነሳ ልናገኛቸው አልቻልንም። ሆኖም የአማራ ክልል የሰላምና ህዝብ ደህንነት ጉዳዮች ቢሮ ኃላፊ አቶ ቴሳይ ዳምጤ ትላንት ለብሔራዊ ቴሌቪዥን ጣቢያው በሰጡት መግለጫ የኦነግ ሸሚ የሚባለው በሀብት ንብረት ላይ ከፍተኛ ጉዳት አድርሰዋል። የህይወት መስዋዕትነት ተከፍሏል። ከባድና የአካል ጉዳት እንዲደርስ ተደርጓል። መኖሪያ ቤቶች፣ የመንግስት ተቋማትን ጭምር የማቃጠል እና የማረሚያ ቤቶችን ያሉ ታራሚዎችን የማስፈታት ሕግና ስርዓት በክልላችን እንዳይከበር ጥረት የተደረገበት ሁኔታ የነበረው ይህ ሁኔታ ተጠናክሮ በማጅ እዛ አካባቢ ባለው አንጾቂያ መኮይ የሚባለው አካባቢ በተለይ ዛሬ ደግሞ በሰሜን ሸዋ አሁንም ሸዋ ሮቢት አካባቢ በኛ ደረጃ የ- ተደራጅቶ በቡድን መሳሪያ ታግዞ በመኪና እየተመላለሰ ከፌዴራል እና ከክልል የጸጥታ መዋቅር ጋር ጦርነት ላይ ያለበት ሁኔታ ነው የነበረው። በተለይ ትናንት አጣዬ ላይ እየተከፈታ ክስተቶች ዛሬ ሌሊቱን አካባቢ ሌሎችም ከተሞች ላይ እያሰረተበት ሁኔታ እንዳለ በተለይ ከአራት ሬ ልክ እንዳጣየ የማውደም ሁኔታ እንደ ማየት ይቻላል ማለት ነው። እንዲህ በከፍተኛ ደረጃ የህዝባችን ሰላም ውሎ ሰላም እንዳያድር የሁለቱ ህዝቦች መልካም ግንኙነት እንዳይጠናከር በተለይ አሁን አሁን አጀንዳው ወደ ህዝብ ተርጎ እንዲገባ ህዝቡም ይህን አጀንዳ ተቀብሎ ባልተገባ መንገድ የበለጠ ችግሩ እየሰፋ እንዲሄድ የተደረገበት ሁኔታ ነው ያለ የካራቆሬ አሁን ያለው የሸዋሮቢት አካባቢ የጀዋ ዛው አካባቢ፣ ከበቴ አካባቢ፣ በእነዚህ አካባቢዎች አሁንም ውጥረቱ የነገሰበት ሁኔታ ነው ያለ። ይህን መሰረት በማድረግ የክልሉ የጸጥታ ከፌዴራል የጸጥታ መዋቅር ጋር በተለይ መከላከያ ሰራዊት ትናንት ምሽት ከዚህ በፊት ከነበረው በተጨማሪነት የገባበት ሁኔታ ነው ያለው። ፌዴራል ፖሊስን በተመሳሳይ ይሄ ከክልል የጸጥታ መዋቅር ጋር ሆኖ ይህን ችግር ለመፍታት ጥረት እያደረገ ነው። በተለይ በሰሜን ሸዋ አካባቢ ያለው የሰላም አስከባሪ ሚሊሻን ከልዩ ኃይል ጋር እንዲቀናጅ የማድረግ ሁኔታ ታይቷል። በኦሮሞ ብሔረሰብ ዞን አብዛኛው ሕዝቡ ጭምር ባልተገባ መንገድ ከሁለቱ ሕዝቦች ጋር እንዲጋጭ የማድረግ እንትን ስለሆነ አሁንም አካባቢዎች የፌዴራል የጸጥታ መዋቅር የክልሉም በተጨማሪነት እንደሚያስፈልግ ነው የገመገብ ነው። አሁን የፌዴራል የጸጥታ መዋቅር በተጨማሪ እየገባ ያለበት ግር መስታት ሁኔታ አይደለም። አሁን እዛ ከሁለቱም ዞኖች በተለይ በሰሜን ሸዋ በኩል ያለ የጸጥታ መዋቅር ተቀናጅቶ አንድ ሆኖ ይህን በመኪና እየታጀበ የሚመጣውን እና በመንግስት ሰት ላይ የሚደርሰውን አደጋ ለመከላከል ጥረት እየተደረገ ያለበት ሁኔታ ያለ። በሌላ በኩል የሰሜን ሸዋ ዞን አጎራባች የሆነው የኦሮሞ ብሔረሰብ ዞን አስተዳዳሪ አቶ አህመድ ሀሰን በዚህ ግጭት ውስጥ ኦነግ ሸኔ የለበትም ሲሉ ለአሜሪካ ድምጽ ገልጸዋል። የተጠቁ የተባሉት አርሶ አደሮች ናቸው። እኛ የምነጋጀው አሁን እስከ አሁን ድረስ በዚህ ግጭት ውስጥ በነገራችን ላይ ሰሜን ሸዋ አይደለም ግጭቱ በኦሮሞ ብሔረሰብ አስተዳደርም በሰሜን ሸዋም ነው ይሄ ግጭት ያለው ማለት ነው። እንደሚባለው ሳይሆን የችግር መነሻ የሆነው አጣይ አካባቢ ላይ ያለ አካል ነው። እንግዲህ ችግር መነሻ የሆነው ወደ ኋላ አልመልስሽና የታጠቀ የተባለው እንግዲህ እስካሁን ድረስ እየሞተ እየቀበርን ያለ ነው፣ እየቆሰለ በቻልነው አቅም ሚዲያው በሰራው ስራ ተገቢውን ሕክምና ባያገኙ እዚህም አካባቢ ላይ በጤና ጣቢያም ቢሆን ህክምና ላይ ያለው እንዲሁም ቤቱ ተቃጥሎ ተፈናቅሎ ያለው አካል አርሶ አደር ነው። ስለዚህ አርሶ አደር ነው ማለት ነው። እየታጠቀ የተደራጀ ምናምን የሚባለው ይሄን አካል ነው። እኛ መቼም እዚህ ጦርነት ላይ ይሄ የተደራጀ የሚባለው አርግም ጦርነት ውስጥ ከገባ አንድም መመታት አለበት፣ መሞት አለበት፣ ኦር መቁሰል አለበት። በዚህ ልክ እኛ እስከ አሁን ድረስ በሞትም በመቁሰልም በመፈናቀልና በቤት ቃጠሎም እየተቃጠለ ያለው አርሶ አደራችን የሚታወቅ ነዋሪያችን ነው ስለዚህ የተደራጀ የሚባለው የታጠቀ የሚባል አካል የለም ማለት ነው አርሶ አደር ነው እየተጋጨ ያለው ስለዚህ አሁን አጣዬ ላይ ለምሳሌ ነዋሪዎቹ የሚያነሱ ከተማው ተቃጥሏል እና ወጥተዋል ነዋሪዎች እንደነገሩን እሱ ነው ያደረጉት አርሶ አደሮች ናቸው እያሉኝ ነው ይሄ መሆኑ በጣም ያሳዝናል በነገራችን ላይ አሁን አይደለም ነዋሪዎቹ መውጣት የጀመሩት በደቡብ ፍርድ ኦሮምኛ ተናጋሪ የሆኑ ሰዎች ቤታቸው የጸጥታ አካል ጭምር ታግዞ ሲቃጠል ነው መውጣት የጀመሩት። ይሄ ብቻ ሳይሆን አማርኛ ተናጋሪ የሆኑ እምነታቸው ሙስሊም የሆኑ ሰዎች ጭምር ከአጣዬ ቤታቸው እየተቃጠለ፣ በደቡብ ፍርድ እየተቃጠለ ንብረታቸው እየወደመ እየተገደሉ ያመለጡ ሰዎች መውጣት የጀመሩት ዛሬ አይደለም። ስለዚህ ያንን የፈጸመው የተደራጀ ከሆነ ምናልባት ይህንኛውም የተዘረጀ ነው የሚል ስያሜ ሊሰጠው ይችል ይሆናል። የሆነው ግን እዛ አጣየ ውስጥ ሞቱ ሬሳ የተነሳው ልዩ ኃይሉ መጀመሪያ ይሄ ግጭት እንዲነሳ ከትላንት ወዲያ አስራ ሁለት ሰዎችን የገደለው የዚያ ነው። የአጣየና የጃራዋታ ነዋሪዎችን ነው አስራ ሁለቱንም የገደላቸው ለዛ ግጭት መነሻ የሆነው ማለት ነው። ስለዚህ እዛም ገብቶ እዛው አካባቢ ላይ የነበረ የአርባዋዩ የሉጎ ጋንጋሀ ሙዋጭ አሁን እየተመዘገበ ያለው እነዚህ እነዚህ ናቸው። ከዛም እሬሳ የተነሳው ማለት ነው የቆሰለውም እንደዛ በሸመንሸዋ ዞንና በኦሮሚያ ልዩ ዞን መካከል ያሉ አርሶ አደሮች መካከል ያለ ግጭት ነው የሚሉኝ እርስ በኦሮሞ ብሔረሰብ አስተዳደርና በኦሮሞ አስተዳደር አርሶ አደሮችና በልዩ ኃይል መካከል የነበረ ግጭት ነው ከዛ በኋ- ወደ ልዩ ኃይሉን ተከትሎ የሚሊሻውንም አደራጅቶ ህግ ማስከበር ነው በሚል ሽፋን እየተካሄደ ያለ ግጭት ነኝ። እኛም ስንዘግበው ስለቆየን የነበረውን ግጭት ገብቶኛል። አሁን ከሐሙስ ጀምሮ ሐሙስ፣ አርብ፣ ቅዳሜ የታጠቀ ኃይል ጥቃት አደረሰብን ብለው እየነገሩ ነው ነዋሪዎች በአጣዬ በሸዋሮቢት ኤፍራታና ግድም ወረዳ እነዚህ የሚጠቅሷቸው ቀበሌና ወረዳዎች አሉ። የአማራ ክልል መንግስት ኦነግ ሸኔ ነው ብሎታል። ነዋሪዎቹ ደግሞ የታጠቁ ሀይል ናቸው ብለውታል። አሁን ደግሞ እርሶ የሚሉኝ አርሶ አደሮች ናቸው ነው? አርሶ አደሮች ናቸው። እኔ አሁን ባለኝ መረጃ ወረዳዎች እያደረሱን ባለው ትክክለኛ መረጃ፣ መሬት ላይ ያለ የሀገር ሽማግሌዎች እያረጋገጡ ያሉት አርሶ አደሮች ናቸው። እየሞተ ያለው አርሶ አደር ነው። እየቆሰለ ያለው አርሶ አደር ነው። እየተፈ ያለው አርሶ አደር አጣዬ ላይ የሞቱ አርሶአደር ነው የቆሰለው አርሶ አደር ነው። ኦሌክሽን ሀክም ህክምና ቡድን ሙያተኛ ለይቶ ነው ጥቃት የሚፈጸመው። ደካማን ደካማል እያወጣ ነው። በዛ መልኩ እንትን የሚያደርገው ትንሽ ሁኔታዎቹ አንደኛ ከርቀት ስረጃ ስላለ ነው እኔም አሁን የምጠይቆት እኔም ገብቶኝ የምናስተላልፈውንም ለአድማጮቻችን የምናስተላልፈውን ፕሮግራም ምላሾትም በደንብ ክሊር የሆነና እሶ ሰዎች በሚያዳምጡት ነገር የራሳቸውን ፍርድ እንዲሰጡ አይደል? እንዲህ ያለ ፕሮግራም የምንሰራው ለዛ ነው። አጥብቄ የምጠይቆት እኔም እና እርስዎ ደግሞ ግልጽ እንዲያደርጉልኝ አሁን ያል እርስዎ የሚሉትና እኔ ያልገባይ ነገር አርሶ አደሮቹ ጥቃት ተፈጸመብን የሚሉት አማራ ኦነግ ሸኔ ፈጸመብን የሚሉት አማራ ክልል ያሉትም ነዋሪዎች ወደ ደብረሲና ወደ ደብረ ብርሃን ተሰደድን ያሉት እሱ ጥቃት የተፈጸመው በኦሮሞ ማህበረሰብ ልዩ ዞን አርሶ አደሮች ነው ነው የሚሉኝ። ግጭት ሲፈጠር እዛ አካባቢ ላይ አለመረጋጋት ይፈጠራል፣ ጥያቄ የለውም። አለመረጋጋት ቢፈጠረም ቅድም እንዳልኩሽ እጅግ በትት በጣም የሚያሳዝን ከዛም በፊት አጣዬ ላይ ካጠሎ ተፈጽሟል፣ በቀጥታ አካል ጭምር ታጅቦ ይሄ ሁኔታ ተፈጽሟል። ያኔም ተፈናቅሏል ነው ከአጣዬ ዛሬ ሳይሆን ያኔም ተፈናቅሏል። አሁንም አርሶ አደሩ ላይ በተደረገው ልዩ ኃይሉ አሁን ባልሹ ቀን አስራ ሁለት ሰዎችን በረሸለበት ግድያ የተፈጸመበት እለት አርሶ አደሩ በስሜት ተነሳስቶ ወደ አጣዬ ከልዩ ኃይሉ ጋር ግጭት ፈጥሮ ገብቷል። ይሄ ግጭት በመፈጠሩ ምክንያት እዛ አካባቢ ላይ ቤቶች ተቃጥለዋል። በጣም በርካታ ሰዎች ወደ ሰንበቴ ሸሽተዋል። ሐክሞች ሳይቀሩ ማለት ነው ወደ ሀያ አንድ ነርሶች ወደ አምስት ዶክተሮች ሰንበቴ ላይ ናቸው። ይሄ ችግር ስትፈጠር ማለት ነው። ስለዚህ ችግሩ ተፈጥሯል፣ እጅግ በሚያሳዝን ሁኔታ ተከስቷል። ግን ደግሞ ኦነግ ሸኔ ሳይሆን እዚያ አካባቢ ላይ ይሄ ችግር የተፈጠረው በአካባቢው ከነበረው ከጎሳው ከሞተበት ጎሳ ጋር ነው፣ ከተገደለበት ጎሳ ጋር ነው ግጭት የነበረው ነው እያልኩ ያለው። ስለዚህ ኦነግ ሸኔ የለም ቦታው ላይ ነው፣ ኦነግ ሸኔ የለም። ኦነግ ሸኔ ግድያ ስትፈጸም ጎሳ ሲሞት አይደለም የሚመጣው ስለዚህ ኦነግ ሸኔ ሳይሆን አሁን እኛ ባለን ተጨባጭ መረጃ የሞተው የኛ አርሶ አደር ነው። የኛ አርሶ አደር ነው። የአማራ ክልል ነዋሪ ነው። የኦሮሞ ብሔረሰብ አስተዳደር ነዋሪ ነው። የጊሌ ድሙጋ፣ የሰደም መከና፣ የሸነን ጊሌ ጎሳዎች ናቸው እየሞቱ ያሉት በግጭት ውስጥ እየተፈጠረ ነገር ማለት ነው የተፈጸመው። አማርኛ ተናጋሪዎችም ሙተዋል። አፋን ኦሮሞ ተናጋሪዎችም ሙተዋል። ቤትም በተመሳሳይ አጣዬ ውስጥ የሚኖረው አማርኛ ተናጋሪ ብቻ አይደለም። ኦሮምኛ ተናጋሪ አጣዬ ውስጥ ይኖራል። የሁለቱም ቤቶች ተቃጥሯል። ከዚህም በላይ በጣም ሌሎች ጥናቶችም ጠፍተዋል። መሰረተ ልማት ወድሟል። ስለዚህ እዛ አካባቢ ላይ ግን ይሄ የተፈጠረው መነሻ የሆነው እዛ ሰላማዊ የሆኑ ነዋሪዎች ላይ ልዩ ኃይል በወሰደው እርምጃ ነው። ባልተገባ መንገድ ነው የተጀመረው፣ ነው ትክክል ባልሆነ መንገድ የተጀመረ ግጭት ነው። በዚህ ተገፋፍቶ የተፈጠረ ችግር ነው ነው አሁኑ ያገረሸው እንትን አርሶ አደሮቹ ይሄን ያህል መሳሪያ ሊኖራቸው አይችልም። የወታደር መኪናም አለ፣ ዩኒፎርም የለበሱም አሉ። የያዙት መሳሪያም አርሶ አደር የሚይዘው መሳሪያ አይደለም የወታደር መሳሪያ ነው ትልልቅ መሳሪያ ነው ብለው አንስተው ነበር። እሱ ላይ ምን አስተያየት አሉት? ይህ በሁለቱም በኩል ያለ ወቀሳ ነው። በዚም በኩል በከባድ መሳሪያ ነው የተመታ ነው ይህ ነው እየሆነ ያለው። በድሽቃ ነው የተመታ ነው ተብሎ የሚቀርብ ነገር አለ። አርሶ አደሩ ጋር ካለ መሳሪያ ውጪ ምንም አይነት መሳሪያ የለም። ሚሊተሪ የሚባለው መቼም አልገባሁም። ሚሊተሪ ጋር ተያይዞ ያለው ነገር ያው ተቋሙን ለማጥላሸት የሚደረግ ጥረት ነው እንጂ ምንም አይነት ሚሊተሪ እስካሁን ድረስ ማንም ይሄንን ኮንፊርም አላደረገም። እንግዲህ ዝም አለ ያለው ፌዴራል ፖሊስ አለ፣ መከላከያ ኃይል አለ። ሚሊተሪ የለበሰ አካል አንድም ሰው የለም። የቆሰለም የሞተም ስዋጋ የተገኘም የተመለሰም መከላከያም በፌዴራል ፖሊስም የመመለስ ስራ ሲሰራ በነገራችን ላይ በጣም የመመለስ ስራዎችን ሲሰራ ነው ያለው። ይሄው አደጋ ደርሶበት መከላከያ ይህን ሲያደርግ ነው የነበረው። ስለዚህ ይህም በማድረግ ሂደት ውስጥ ምንም አይነት እንዲህ አይነት ምልክቶች አልታዩም። ይህም ከእውነቱ የራቀ ነው። አድማጮች ለዝግጅቱ የተያዘው ሰዓት ገድቦን እንጂ ከአቶ አህመድ ሀሰን ጋር ያደረግ ነው ቃለ ምልልስም ሆነ ከሌሎች የወረዳና የቀበሌ ነዋሪዎች ጋር ያካሄድ ነው ቃለ ምልልስ አልተጠናቀቀም። ቀጣዩን ክፍል በነገው እለት እንመለስበታለን። በተጨማሪም ከአማራ ክልል መንግስት ከፌዴራልና ከመከላከያ የምናገኘው ምላሽ አካተን በነገው ምሽት እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። አመሰግናለሁ ጽዮን ለዘገባውም። ወደ ተከታዩ ዝግጅት እንዝለቅ። ዴስቲኒ ኢትዮጵያ፣ ኮቪድ-19፣ ፖለቲካና ሌሎችም ሀገራዊ ጉዳዮች። ዴስቲኒ ኢትዮጵያ የሚባለው ሀገር በቀል ድርጅት ኢትዮጵያ ውስጥ በተለይ በኮቪድ-19 ወረርሽኝ ወቅት ሀገራዊ የመወያያ መድረኮችን ለመፍጠር በሚያደርጋቸው እንቅስቃሴዎችና ወጣቶች በፖለቲካና በሀገራዊ ውይይቶች ላይ ሊኖራቸው ስለሚገባው ተሳትፎ ከድርጅቱ መስራችና አስተባባሪ አቶ ንጉሡ አክሊሉ ጋር ውይይት ጀምረናል። ውይይቱን ያደረገችው ስመኝሽ የቆየ ናት። ወጣቶች በሀገር ግንባታና ብሔራዊ እርቅ ዙሪያ በሚኖራቸው ሚና ላይ የሚያተኩረውን የውይይታቸውን ክፍል እንደሚከተለው አሰናድተዋለች። እንግዲህ ኢትዮጵያ ውስጥ በአብዛኛው ስናይኖር ነው ፖለቲካው ይሄ ኤሊት ድሪቨን ወይም ደግሞ ጥቂት እውቀት ያላቸው የምንላቸው ሰዎች የሚዘውሩት፣ ሌሎች ደግሞ ተከታይ ሆነው የዛ አላማ የሚያስፈጽሙ ሆነው ነው ብዙ የፖለቲካ ሂደታችን የተቀረጸው እና ይሄ ባህል በተንሰራፋበት ሁኔታ ወጣቱ ለሚሳተፍበት ሂደት ጠያቂ ወይም ደግሞ በእውቀት ላይ የተመሰረተ ተሳትፎ እንዲኖረው እንዴት ነው ማድረግ የሚቻለው ያንን ባህል ለመኮትኮት የት ነው መጀመር ያለበት? አስፈላጊ በሆኑ የፖለቲካ ሽግግሮች ጊዜ ወጣቶች ለምንድን ነው ለተወሰነ ጊዜ ብልጭ ብለው ድርግም የሚሉት? ብለን ብንጠይቅ የጠመንጃ ፈሙዝ ምላሽ ነው እና ብዙ ወጣቶቻችንን አታናል በየጊዜው። ስለዚህ ወጣቱ ተነስቶ በሚገባ ጠለቅ ብሎ ነገሮችን ማሰብ መተንተን ማሰላሰል፣ መወያየት እንደዚህ አይነት ነገሮችን ይፈራል። ምክንያቱም ትንሽ መደራጀት ነገር ካየ ከአሁን በፊት ይገደል ስለነበር ይጎዳ ስለነበር ነው። አሁን ያንን ነገር መለወጥ አለብን። ከወጣቶች ቢሳሳቱ እንኳን በአመለካከታቸው ቢቸኩሉ እንኳን አንዳንድ ጊዜ በእውቀት በትዕግስት ገርቶ ወጣቶችን ወደዚህ ይህን የውይይት መንፈሳቸው ሳይጠፋ ወደ ትክክለኛው አይነት ነገር ውስጥ እንዲገቡ ማድረግ ያስፈልገናል። ወጣቶች ያሳዩ ያለውን ተሳትፎ በሚገባ እየገራን በእውቀት እያዳበር ነው እያገዝ ናቸው እየረዳ ናቸው ከሄድን እንደዚህ አይነት ነገሮች መቀየር እንደሚችሉ አምናለሁ። ይህንን ማድረግ ካቃተን አሁን ወይም ይህንን ማድረግ ካልፈቀድን በሚቀጥሉት ሀያ አመታት ውስጥ የሚገጥመን ነገር የምንፈልገው አይነት አይደለም። የማንፈልገው ነገር ነው የሚገጥመን። ሌላ አማራጭ አለን ብዬ እኔ አላምንም። ወጣቶችን እያገዙ እየረዱ አስተሳሰባቸውን ወደ ጠቃሚ ወደ ገንቢ ነገር እንዲቀይሩት እርስ በርስ ወደሚደማመጡበት፣ እርስ በርስ ሀሳብ ወደሚለዋወጡበት ነገር መቀየር ካልቻልን ተስፋም የለንም ብዬ አላምንም እኔ። የጋራ ውይይት፣ የመግባቢያ መድረኮችን በመፍጠር ዙሪያ የሚሰሩ ስራዎች በበቂ ሁኔታ አሁን ኢትዮጵያ ውስጥ እየተሰሩ ወይም ጥረቶችስ ይደረጋሉ ወይም እንዳልከው ዴስቲኒ አንዱ ይሄን ነው የሚሰራው ግን ደግሞ በበቂ ሁኔታ አለ ወይ? በበቂ ሁኔታ የለም። በሀገራችን አሁን ካለባት ትልቅ ፈተና አንጻር ያንን የሚመጥን አይነት በርካታ የምክክር መድረክ መዘጋጀት አለበት። ከሌለ ማን ነው ይህን ማዘጋጀት ያለበት? የማን ኃላፊነት ነው ይህንን መድረክ ማዘጋጀት? በዋናነት የመንግስት ኃላፊነት መንግስት ሁለት ኃላፊነት አለው አንዱ ኃላፊነት ሰዎች የሚሰማቸውን ስሜት ያላቸውን ስጋት፣ ፍርሃት፣ ጭንቀት፣ አቤቱታ ያለምንም ስጋት በመናገራቸው ምንም መዘዝ እና ችግር ሳይወጣባቸው በሰለጠነ መንገድ ያንን ነገር የሚያቀርቡበት መድረኮች መዘጋጀት አለባቸው የሰላም ሚኒስቴር እንዲህ አይነት ነገሮችን ወደ ታች እያደረገ ነው ያለው እስከ ሀያ ሚሊዮን የሚጠጉ ህዝቦች በአብዛኛው ክልሎች የማህበረሰብ ውይይት እያደረጉ ነው ያሉት ይህ በጣም ማበረታች ነገር ነው ሁለተኛው ግን ራሱ የፖለቲካ ምህዳሩን መፍጠርና ለምሳሌ የሲቪል ማህበረሰብ ድርጅቶች ዩኒቨርሲቲዎች ሌሎችም ተቋማት እንዲህ አይነት ነገሮችን እንዲያደርጉ ማበረታታት ያስፈልጋል ሌሎች አካላት ይህን የተከፈተውን መድረክ ተጠቅመው በሚገባ እንዲህ አይነት የሰለጠኑ ውይይቶችን ማካሄድ ይጠበቅባቸዋል፣ እና የሁላችንም ኃላፊነት ነው ማለት ነው። ከተመሰረተ ሶስት ዓመታትን ያስቆጠረው ዴስቲኒ ኢትዮጵያ ከሀምሳ በላይ ፖለቲካዊ ተሳትፎ ያላቸው ግለሰቦችን የፖለቲካ ፓርቲዎችንና የተቋማት ተወካዮችን በማወያየት ኢትዮጵያ ውስጥ በሚቀጥሉት ሀያ ዓመታት ውስጥ የሚደረጉ ፖለቲካዊ አካሄዶች ሊፈጥሯቸው ይችላሉ የተባሉ አጼ በጉልበቱ ሰባራ ወንበር የፉክክር ቤትና ንጋት የተሰኙ አራት አማራጭ ሀገራዊ መዳረሻዎችን እንዳስቀመጡ አቶ ንጉሱ ያስታውሱናል። እንደ አገር የምንሰጠው ምላሽ አምባገነናዊ፣ የራሳችንን ፍላጎት ብቻ ያማከለ ከሆነ አጼ በጉልበቱ ትሆናለች ኢትዮጵያ። ይሄ መንግስትን ብቻ ሳይሆን እራሱ እንደ አገር፣ እንደ ስርዓት፣ እንደ ህዝብ የምንሰጣቸውን ምላሾች በሙሉ የሚያጠቃልን ነው። ለምሳሌ ለሚያጋጥሙን ችግሮች የምንሰጠው ምላሽ ደግሞ ደካማ፣ ችግሩን የማይመጠን ከሆነ ኢትዮጵያ ሰባራ ወንበር አይነት ምልክት ይኖራታል። የምንሰጣቸው ምላሾች ደግሞ እኔ ይበልጣለሁ እኔ ይበልጣለሁ የሚል አይነት ከሆነ የፍክክር ቤት አይነት ይሆናል። የፍክክር ቤት ደግሞ ሳይዘጋ ያድራል ተብሎ እንደተጻፈ፣ ባልተዘጋ ቤት ደግሞ የተለያዩ አውሬ ሊገባ እንደሚችል፣ የውጭ አካላት ጣልቃ ሊገቡብን ይችላሉ በራችን ካልተዘጋ። ከተፎካከርን ግን ደግሞ ከሁሉም በተሻለ መንገድ ለችግሮቻችን የምንሰጠው ምላሽ በውይይት ለመፍታት ከተዘጋጀን፣ ለእርቅ ልባችንን ከከፈትን ተቋማት ደረጃ በደረጃ እየተገነቡ ራሳቸውን የቻሉ ነጻ የወጡ እየሆኑ ከሄዱ ንጋት ይመጣል። ስለዚህ በሁለት ሺ ሰላሳ ሁለት እንደ ኢትዮጵያ አቆጣጠር የንጋትን ምልክቶች እናያለን የሚል ነገር ተናገሩ እና እነዚህ መሪዎች ተሰብስበው ሪፖርቱን አወጡ በሕዝብ ፊት ቀርበው አራቱን የኢትዮጵያ አማራጭ መዳረሻዎች መለየታቸውን ከነዚህ ደግሞ ንጋት የሚሻለው በጣም የተሻለ እንደሆነ እነሱም እንደሚመርጡት ለዛም ለንጋት እንደሚሰሩ ቃል ገብተው ሪፖርቱ ተበሰረ እና ያ በጣም ደስ የሚል ነገር ነበር። ይህን ስምምነት ታዲያ ወደ ህዝብ አውርዶ እንዴት ወደ ተግባር መቀየር ይቻላል? ዛሬ ኢትዮጵያ ውስጥ በተደጋጋሚ ለሚከሰቱ ቀውሶችስ አፋጣኝ ምላሽ መስጠት ይቻላል? ለአቶ ንጉሱ የተላለፈ ጥያቄ ነው። እኛ የጀመርነውን ስራ አጠናክረን እንቀጥላለን ብለን እናስባለን። እስካሁን ደስ ኢትዮጵያ ለብቻው ነበር የሚሰራው። ከአሁን በኋላ ግን ከሌሎች ሰባት ድርጅቶች ከአንድ ላይ ተጣምረን ሁሉን አቀፍ የሆነ ሀገራዊ ምክክር እንዲጀመር ጠንካራ ስራ እየሰራ እንገኛለን። ሁለተኛው ግን ሀገሪቱ ያላት አሁን የምታልፍበት ነገር ብዙ ታሪካዊ ዳራዎች ያሉት ነገር ነው። እነዚህ ታሪካዊ ዳራ ያላቸው ችግሮች ደግሞ የሚፈቱበት ሌላው መንገድ እርቅ ነው። እኔ በጣም እማዝ ነው እና በእውነት በጣም ምጓጓው እንደ አገር ይቅር የምንባባልበት እስካሁን ድረስ የመጣንበትን ነገር ቆም ብለን አሰላስለን አንዱ ሌላው ላይ ጣት እየጠቆመ ሁሉም እኔን የተበደልኩት ብሎ ከመናገር ይልቅ ችግሩ ተካፋይ ብቻ ሳይሆን የችግሩን ፈጣሪ አባል ነበርኩኝ ብሎ ሁሉም አሰላስሎ እንደ ማህበረሰብ፣ እንደ ተቋም በቃ ይቅርታ የምንጠያየቅበት ነገር ያስፈልገናል። ጣሊያንን ይቅር ያለ ሕዝብ እርስ በርስ ይቅር አልተባባልም። አሁን ግን ጣሊያንን ይቅር ካል እኛም እርስ በርስ ይቅር መባባል እንችላለን። ይህን ስራ ለመስራት በጣም የሚተጉ ብዙ ተቋማት አሉ። የእርቀ ሰላም ኮሚሽን ሽማግሌዎች፣ መማክርት ጉባኤ አለ፣ የሃይማኖት ተቋማት አሉ። ብዙ ጥረት እያደረጉ ነው። ግን በጣም ችግሩ ከመግዘፉ የተነሳ የትናንቱን ነገር ይቅር ሳንባባል ኢትዮጵያ ያለችበትን አይነት በርካታ ግጭቶችና ቀውሶችን ያስተናገዱ ሀገራት ከችግሮቻቸው መውጣት እንደቻሉ የሚናገሩት አቶ ንጉሱ ኢትዮጵያ ውስጥ ያለውን ልዩነት ያቻቻለ መፍትሔ ማምጣት የሚያስችል ሁኔታ መፍጠር ይቻላል ብለው ያምናሉ። ነገር ግን ይሄ የአንድ ቀን ስራ እንዳልሆነም ያሰምሩበታል። አንድ ሌላ የተወሳሰበ ችግር መፈታት ከቻለ ኢትዮጵያም ውስጥ መፈታት ይችላል። በዚህ በምናልፍበት ጨለማ በሚመስል ነገር ውስጥ እንደዚህ አይነት ተስፋ የተሞላ ነገር እየፈነጠቅን ካልሄደ ጨለማ በምንፈልገው ፍጥነት እንኳን ባይሆን እየሸሸ እየሸሸ ይሄዳል እና ሌላ ትልቅ የተማርኩት ነገር እኔ ምንድን ነው ቶሎ ተስፋችን ተገንብቶ ወዲያው ተስፋችን የሚከሰከስበት አንዱ ትልቅ ምክንያት ምንድን ነው? አስማት ነው የምንጠብቀው። አሁን እንዴት ነገር በፍጥነት መቀየር ፕሮሰሱን ሂደቱን ካልሰራ ነው። ሁልጊዜ ተአምር ብቻ ወይም አስማት ብቻ የምንጠብቅ ከሆነ አስማቶች ወይም እንደዚህ ተአምራት ሬር ናቸው፣ ብርቅ ናቸው። ዝም ብሎ በድንገት የሚከሰቱ ነገር አይደሉም። አንድ ሁለተኛ በፕሮሰሱ ውስጥ ነው የሚከሰቱት። እየሰራሽ ነው እንዲህ አይነት ድንቅ ነገሮች ሊከሰቱ የሚችሉት። እየሰራን መሄድ አለብን። አስማት መጠበቅ የለብን። አሁን ለጠቀስካቸው ችግሮች በቀጥታም ሆነ በተዘዋዋሪ ተሳትፎ ያላቸው የወጣቶችም ወደዚህ ወደ አሁን ወደ አወራነው ወደ እርቅ ወደ ብሔራዊ መግባባት ሀገረ ብሔር ግንባታ ለመሸጋገር ወደሚያስችሉ መድረኮች እንዲመጡ የምታስተላልፈው መልእክት ካለ በአጭሩ እሱን ብለን በሱ እናጠቃለሁ። በአጠቃላይ የማስተላልፈው መልእክት ተስፋ መቁረጥ የለብንም ነው። ዛፍ ቢቆረጥ እንኳን እንደገና የመለምለም ተስፋ አለው ይላሉ አይሁድ። እና ልክ አንዳንድ ጊዜ ተስፋችን እንደተቆረጠ ዛፍ ይሆንብናል። ግን የጊዜ ጉዳይ ነው። ልብን የሚያደክን የሚያዝል ነገሮች በየቀኑ ይከሰታሉ። ግን በዚህ ውስጥ ሁሉ ተስፋ የማይቆርጥ ትውልድ ነው ሀገሪቱን ወደ ተሻለ ነገር ውስጥ መውሰድ የሚችለው። ስለዚህ በዚህ ሁሉ ነገር ውስጥ ተስፋ ሳንቆርጥ ወደፊት መሄድ እንደምንችል ማሰብ አለብን። ያንን ካላደረግንና በቃ የተቆረጠ ዛፍ ግንድ ነው ከሁን በኋላ ተስፋ የለውም ካልን የትን መድረስ አይቻልም። ለምሳሌ የኛን ልምድ ልንገርሽ፣ ውይይት አድርገን በጣም ሰዎች ተነጋግረው ተስማምተው በሚቀጥለው ሳምንት የሆነ ነገር ይከሰታል ሀገሪቱ ላይ። ከዛ እንደገና በቃ እነሱን ወደ ስብሰባ ኑ ለማለት እንዴት ፈተና ውስጥ እንገባለን። ብዙ ጊዜ ብዙ ነገር አድርገን ይመጣሉ። ሲመጡ ደግሞ እንደገና ትለመልማለች ህይወታቸው። እና እነት አሁን የምንጀምራቸው በጎ ስራዎች ወይም የሚጀምርናቸው በጎ ስራዎች በሚያጋጥሙን ደንቃራዎች እና ክስተቶች ሊከሽፉብን አይገባም ይልቁንም የበለጠ ልህ ቁርጠኝነት ሊጨምሩብን ነው የሚገባው። በዚህ በአስቸጋሪ ሁኔታ ውስጥ ሁሉ በቃ ወደፊት ቆርጠን መሄድ የምንችልበትን ዋጋም የምንከፍልበትን ነገር ከፍለን ቆርጠን መሄድ ነው ያለብን። እኔ ይህንን መልዕክት ነው ማስተላለፍ መፈለገው። እሺ አቶ ንጉሱ በጣም ነው የማመሰግነው። በተለይ በሀገራዊ መግባባት በመፍጠር ዙሪያ ዴስቲኒ ኢትዮጵያ እየሰራቸው ስላሉ ስራዎች በተለይ ከወጣቶች ተሳትፎ ጋር አያይዘን ጥሩ ሀሳቦች አንስተናል። በአድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ስምኝ አመሰግናለሁ አቶ ንጉሱ አክሊሉንም ስምኝሽ የቆየ ንም ሰሎሞን አባተ ነኝ የማስተናግዳችሁ። ወደ ተከታዩ ዝግጅት ላሸጋግራችሁ። ምርጫ ምዝገባ፣ ድምፅ መስጠትና ተሳትፎ። ለሀገራዊ ምርጫ ለስድስተኛ ጊዜ እየተሰናዳች ያለችው ኢትዮጵያ የመራጮች ምዝገባ እያካሄደች ነው። የተመዘገቡና የምርጫ ካርድ የወሰዱ ሰዎች ቁጥር ግን አነስተኛ መሆኑን የተፎካካሪ ፓርቲዎች መሪዎችም የምርጫ ቦርድ ባለስልጣናትም ተናግረዋል። የተቀዛቀዘውን የመራጮች ምዝገባን ለማሟሟቅ ወጣቶች የምርጫ ካርድ እንዲወስዱ ለማበረታታት አንዳንድ ሰዎች የማኅበራዊ መገናኛዎች ገጾቻቸውን እየተጠቀሙ ይገኛሉ። ዛሬ ለውይይት የጋበዝናቸው ሁለት ወጣቶች ከእንዲህ አይነቶቹ አንቂዎች መካከል ይገኛሉ። የምርጫ ነገር ሲነሳ የሚያነቃቃ ትዝታ በሌላት ሀገር እኩያዎቻቸው ለምዝገባ እንዲወጡ ወጣቶቹ የመጎትጎታቸውን ምክንያት መመዝገብና ድምፅ መስጠት ማለት ለእነርሱ ምን ማለት እንደሆነ ከሀብታሙ ስዩም ጋር ተጨዋውተዋል። መጀመሪያ ራሳቸውን ያስተዋውቁናል። ሲራክ ተመስገን እባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። ይህን ምርጫ ለሶስተኛ ጊዜ ለመምረጥ ተመዝግቤ ይገኛለሁ። አይነ ኩሉ አረጋው እባላለሁ። የባህር ዳር ከተማ ነዋሪ ነኝ። ከዚህ በፊት በ19ጠኝ ነው የአስራ ሁለተኛ ተማሪ እያለሁ የመረጥኩት አሁን ለሁለተኛ ጊዜ ለመምረጥ የምርጫ ካርድ አውጥቼ እየተጠባበኩ እገኛለሁ። ሁለታችሁንም በድጋሚ እጅግ በጣም አመሰግናለሁ። እንግዲህ በማህበራዊ ገጻችሁ ላይ ለመምረጥ መመዝገባችሁንና ሌሎችም የእናንተን ፈለግ እንዲከተሉ በቀጥታም ሆነ በተዘዋዋሪ ስታስገነዝቡ አይቻለሁ። ለመመዝገብ የወሰናችሁበት ሌሎችም መመዝገብ መምረጥ አለባቸው የምትሉበት ምክንያት ምንድን ነው? ከሲራክል ጀምር። እሺ፣ አመሰግናለሁ ሀብትሽ እንግዲህ እንደምናውቀው ከዲሞክራሲ ከሚታነጽባቸው መንገዶች አንዱ ወቅቱን የጠበቀ ምርጫ ነው። ይክፋም ይልማም ምርጫን ወቅቱን ጠብቆ ማድረግ አንድ ሀገር ዲሞክራሲያዊ ግንባታ ወሳኝ ሕዝብ ህብረተሰቡን መራጩ መጀመሪያ ማድረግ የሚችለው ነገር የምርጫ ካርድ ወስዶ ለምርጫ መዘጋጀት ነው። ከዛ በኋላ ደግሞ ፍትሐዊ ነው ፍትሐዊ አይደለም የሚለውን ነገር ደግሞ ሌላ የራሱ የሆነ የሚጠይቀው ሴቴል ይችላል ወይም ቆራጥነት ይችላል የሚጠይቀው ሌላ። ግን የመጀመሪያው ስቴፕ መሆን የሚችለው በእለቱ የምርጫ ካርድ መውሰድ ነው። እኔ እሱን አስቤ ነው የምርጫ ካርድ ለመውሰድ የወሰዱትን እየወሰድኩን የሚገኘው እስከዛ በጣም አመሰግናለሁ። አይነ ኩሉ ወደ አንተ ልምጣ። አመሰግናለሁ። ሲራክ እንዳለው እንግዲህ ምርጫ የዲሞክራሲ ልምምድ መገለጫ ነው። ምናልባት ይህን የፖለቲካው ምርጫ ሊሆን ይችላል እንጂ ብዙ ኤክስፔሪንስ የሌለን እኮ እዚህ ከአንደኛ ክፍል ጀምሮ የክላስ አለቃ በመሰየም፣ እጅ በማውጣት፣ በእጅ ብልጫ እንደዚህ የዲሞክራሲ ልምምዶች አሉ ሳናቃቸውም ማለት ነው። እኔ ካርድ ያወጣሁት ምናልባት ምርጫ ላይ ሰው መሳተፍ ያለበት ወይም መምረጥ ያለበት የሆነ ፓርቲን ለማውረድ ወይም ለማውጣት ላይሆን ይችላል። ግን ደግሞ አሁን ላይ ያለውን አገዛዝ እኛ ላይ ያለው ፊሊንግ ምንድን ነው የሚለውንም ኤክስፕረስ የምናደርግበት ነው እንጂ የሆነ ፓርቲን ለማውጣትና ለማውረድ ብቻ አይደለም ብዬ ነው የማስበው። ስለዚህ አሁን ላይ እኔ ካርዱን ሳወጣ እስካሁን ባለኝ መረጃ ስለ ፓርቲዎች የምመርጠውን ፓርቲ ወስኛ አይደለም። ግን ካርድ ለማውጣት የተቀመጠ ቀነ ገደብ አለ፣ ሚያዝያ አስራ አምስት ያልቃል። እስካሁን ድረስ የምመርጠውን ባላቅም፣ ግን አንዳንድ የምርጫ ክርክሮችን የፓርቲዎችንም ማኒፌስቶ አንብቤ ምናልባት መጨረሻ ላይ እኔን ሪፕሬዘንት ሊያደርገው እንዲወክል ይችላል ብዬ የማስበው ፓርቲ ወይንም ደግሞ ግለሰብ ካለ በኋላ በምርጫው ለመሳተፍ እና ድምጼን ለመስጠት ቀን አሳልፌ ካርድ ሳላወጣ በመቅረቴ ላለመቆጨትም ጭምር ነው ካርዱን ያወጣሁት። እንግዲህ እንደምታውቁት ኢትዮጵያ የምታደርገው የዘንድሮ ምርጫ ለስድስተኛ ጊዜ የሚደረግ ነው። ከዚህ በፊት የተደረጉት አምስት ምርጫዎች ከሞላ ጎደል በውዝግብ የታጠሩ ነበሩ። አንዳንዶቹም የበርካታ ወጣቶችን ሞትና እስር ያስከተሉ እንደነበሩ ይታወሳል። የቀዳሚዎቹ ምርጫዎች የተሳካ አለመሆን በመምረጥ ፍላጎታችሁ ላይ ያሳደረው ተጽዕኖ ይኖር ይሆን? በምንስ ሁኔታ ያንን ተጽዕኖ ተወጣችሁት? አዎ እኔ አሁን ያው ለሶስተኛ ጊዜ ለመምረጥ ነው እየተዘጋጀው ያለሁ። ከዚህ በፊት የነበሩት ምርጫዎች አንተም ቅድም እንዳነሳኸው የዓለም አቀፍ መዘኛ መስፈርቶች ማሟላት ያልቻሉ የተጭበረበሩ ምርጫዎች ናቸው። ግን ምርጫ በእንደዚህ አይነት ሁኔታ ውስጥ ምርጫ ሲመጣ የሚፈጥርልን አንደኛው ድል የታፈኑ ድምፆች የሚሰሙበት ወቅት ነው። መንግሥት ሳይወድ በግዱ በራሱ የሚቆጣጠራቸውን ሚዲያዎች በተቃራኒ ድምፅ ላላቸው ፓርቲዎች ይሰጣል። የምርጫ ቅስቀሳ ለሚያካሄዱበት በየመንገዱ ሰልፍ ሲያደርጉ ምን ሲያደርጉ የነፃነት ስለሚኖራቸው የታፈኑ ድምፆች የሚሰሙበት ወቅት ነው። እንደገና መራጩ ህብረተሰብ ከመንግስት ጋር ያለውን ቅራኔ ሊጭበረበረም እንኳን የሚያሳይበት እና ቢያንስ በዓመት አምስት ዓመት አንድ ጊዜ ይህንን እድል ማግኘት ይችላል መራጩ ህብረተሰብ። እና በዚህ መልኩ ስለማይሆኔ ይጭበረበረም እንኳን እያወቅኩ ድምፁን ለማሰማት የተቃራኒ ድምፅ እንዳለ ለማሰማት የሚጠቅም በት መንገድ ነው ብዬ ስለማምን ነው ምርጫዎች ላይ የሚሳተፉ በጣም አመሰግናለሁ ሲራክ አይነኩሉ። ወደ አንተ ልመለስ። ባህር ዳርም በተለይ ከ1997 በኋላ በመጡ ምርጫዎች ከፍተኛ ውጥረት የነበረባት ከተማ ናት። በዚያ ወቅት ያየሃቸው እጅግ አስቸጋሪ ነገሮች የመምረጥ ፍላጎት ላይ ያመጡት ተጽዕኖ የለም ወይ? አመሰግናለሁ ሀብታሙ። ምርጫ የሚባለውን ነገር የተረዳውበት መንገድ እየተቀየረ የመጣ ይመስለኛል። ቀደም ሲል በነበረኝ አረዳድ ሰዎች ምርጫ ላይ የሚሳተፉት ወይም የሚመርጡት የመንግስት ለውጥ ለማምጣት ብቻ ይመስለኝ ነበር። ዘጠና ሰባት ላይ ልክ በመጀመሪያ ጊዜ የመራጭነት እምነት መስፈርት ያሟላውበት ወይም ድ አስራ ስምንት የደረሰበት ስለነበረ በወቅቱ በነበረኝ ያረዳድ የመንግስት ለውጥ ለማምጣት በሚለው ግንዛቤ ልክ ነበረ ምርጫ ላይ በመራጭነት የተሳተፉ ከዛ በኋላ በነበረው ጊዜ ሁለት ሁለትም መቀሌ ነበር። እዛ ባለሁበት ሰዓትም ያው ያው ፓትሙር በሙሉ ዶሚኔት ያደረገበት ኤሪያ ስለነበረ የኔ ድምጽ ያን ያልት ብልሳን የሆና ልጆ ስላላሰርታ አልተሳተፍኩም። ከዛም በኋላ ሁለት ሰባት ላይ አፋር ነበር ተመሳሳይ መታወቂያውም ስላልነበረ አልተሳተፍኩም። እንግዲህ ከዛ በኋላ ነው አሁን ሁለት አስራ ሶስት ላይ አሁን ተረጋግቼ ሊኖርበት አለ ከተማ ላይ ለመሳተፍ የወሰንኩት ግን አሁን ላይ እኔ ያለኝ አረዳድም ተቀይሯል። ያደሚ ስል የነበረው ግንዛቤ ቅድም እንዳልክ የመንግስት ለውጥ ለማምጣት ነበረ የሚቃለ ሰው ይሳተፋል ብዬ ማሰበው። አሁን ግን የመንግስት ለውጥ ይምጣ ይምጣ የሚለው ፍላጎት እንዳለ ሆኖ ግን ድምድም እኔ የፈለኩትን ሰው ወደ ፓርላማ ያስገባውም አያስገባውም፣ ግን ድምፅ ነው። ውጤቱ ምንም ይሁን እኔ የምንመርጠው ግለሰብ እኔ ብቻ ብመርጠው እንኳ እኔና ራሱ ተመራጭ ብንመርጠው እንኳ ድምፅ ነው። እዛ ቦታ ላይ ምሳሌ ገዢ ፓርቲ ባልመርጥ እኔ ምመርጥበት ቦታ ላይ ገዢ ፓርቲ ባልመርጥ፣ ያ ገዢ ፓርቲ እዛ ቦታ ላይ ሳይሰልቅ፣ ቢያንስ እንደኔ አይነት በርካታ ሰዎች እንዳሉ እንዲያስብድ ይሰራል። ከዛ ውጭ ግን ምግለ ተስፋ በመቁረጥ ከዚህ በፊት የነበሩ የምርጫ ውጤቶችን በማየት አይ እኔ ምንም የእኔ ድምጽ ምንም ሮል የለውም፣ ማንንም ወደ ፓወራ ያመጣል ብለን የምናስብ ከሆነ ግን የሚያሸንፈውን ፓርቲ ሚስሊድ እናደርገዋለን ብዬ አስባለሁ። ሙሉ በሙሉ ወንበሩ የመቆጣጠር ሰፋዊ ስሜት ያለው ሙሉ በሙሉ የህዝብ ድምፅንም እንዳገኘ ያስብና ጥሩ ስራ እየሰራ እንደሆነ ባልሆነ መንገድ እንዲረዳ ያደርገዋል። ስለዚህ በወቅቱ ለሚያሸንፈውን ትልቅ ትግላቸውናል ብዬ አስባለሁ የእኔ ድምፅ ከዚህ በፊት የነበረው ለምንድን ነው ዳታ አልሆነብህም ወይ ተስፋ አላስቆረጠህም ወይ ላልከው፣ እንግዲህ ሁሉም ምርጫዎች አንደኛ የምርጫ ዴሞክራሲያዊነት እንዲህ እንጂ ባንድ የሚገነባ ነገር አይደለም። እኛ ገር ላይ ያለውን ስናይ ሁሉ ነው ደግሞ መጀመሪያ አካባቢ ተስፋ አስቆራጭ፣ ከዛ ዘጠና ሰባት ላይ ደግሞ በጣም ተስፋ ያለው ይመስል፣ ከምርጫ ውጤቱ በኋላ ደግሞ ያለው ነገር ይበልጥ እንድንፈራና ፖለቲካን እንድንፈስ የሚያደርግ አይነት ነገር ስሜት አለው ግን ሁሉም ነገሮች የተፈጠሩት ሁሉም ቦታ ላይ ባሉ ክፍተቶች ነው። በገዥ አምባገነንነት አለበት የተቃዋሚዎች ኦልሬዲ ከተመረጡ በኋላ ልግባዊ ብሎ ህዝብን የማማከር ስህተት፣ እንዲሁም ደግሞ የህዝቡን መንግስትን ለመጣል ያለው ግድት ደማምሮ አሁን ላይ የፖለቲካ ምርጫዎችን እንድንሰራ ምክንያት ይሆናል። ግን እነሱ ነገሮች እኛን ወደኋላ ሊገሱትን አይገባም። ነው የአንድ ግለሰብ ድምፅ እንዲሆን እዛ ቦታ ላይ ለማይመረጠው ፓርቲ እንደ አንድ ፊድባክ ያገለግለዋል ብዬ አስባለሁ። ከዛ ባለፈ ደግሞ ምሳሌ ምናልባት በምሳሌ ላስረደም፣ ምሳሌ ገጠሩ አካባቢ ብልጽግና ያሸንፋል ብዬ ላስብ፣ ከተማ አካባቢ ደግሞ ተቋሚዎች የማሸነፍ እድል አላቸው ብዬ ላስብ። በአጠቃላይ ግን ብልጽግናን የሚያሸንፍ ብዬ ፕሪዲክት ላደርግ ይችላል። ስለዚህ ብልጽግናን የሚያሸንፍ ስለዚህ ተቃዋሚ ብበጥ ምንም ለውጥ የለውም አይነት ዲታ ስህተት ነው። ልዩ ስለመወስድ ነው ወደዚህ የገባው። ምናልባት ይህ የሚመጣው ግለሰብ ወደ ፓርላማ ቢገባ ሌላ ሀሳብ ይጨምራል ማለት ነው፣ ሌላ ሙግት። ስለዚህ የተሻለ ፖሊሲ፣ የተሻለ የህዝብ ድምፅ የሚሰማበትን መድረክ ለመፍጠር ያግዛል ብዬ አስባለሁ። ካልሆነ ግን ኦልሬዲ እየገዛ ያለ ያሸንፋል ብለን ራሳችንን የምንሰበስብ ከሆነ ይን እንዲሆን ፓርላማ መቶ ፐርሰንት ይሆናል። የተለየ ሀሳብ የማይመጣበት የተለየ አገዛዝ ስንማይ ለገዥም ራሱ የማይጠቅም መድረክ ነው የምናመቻቸው ከሚል ነው። ስለዚህ ፓርቲ መምረጥ ያልችሉታ ግለሰብ እንኳን መርጦ የራሱን ኮንትሪቢት እንዳደርግ እድል ይሰጠኛል ብዬ ስላሰብኩ ነው። አስር ቀን በቀሩት የመራጮች የመዝገባ ጊዜ ገደብ ውስጥ የሚጠበቀውን ያክል መራጭ እንዳልተመዘገበ የምርጫ ቦርድ ኃላፊ ወይዘሪት ብርቱካን ሚደቅሳ ትናንት ተናግረዋል። ኢትዮጵያ የወጣቶች ሀገር ናት። ወጣቶች በገፍ ወጥተው እንዳይመርጡ የሚያደርጓቸው ምክንያቶች ምን ይመስላችኋል? ምንስ መደረግ አለበት? በየከተማችሁ ያለውን ምልከታ ብታጋሩን እወዳለሁ። አሁን ከዐይነ ኩሉ ልጀምር። ጥሩ እንግዲህ የተለያዩ አሁን ላነሳው ጥያቄ የመራጭነት ምዝገባ ላይ ካርድ ያወጡ ሰዎች ቁጥር በጣም በሚጠበቀው ልክ እየሄደ አይደለም። የሚለውን የዘር ስርከል ምድታል ሪፖርትንም ሰብቶ አለው። ምሳሌ አዲስ አበባ ላይ ብንወስድ ወደ ሁለት መቶ ሺ አካባቢ ሰው ብቻ የመራጭነት ምዝገባ እንዳወጣ ዝም የምርጫ ጣቢያዎች ራሱ አዲስ አበባ ላይ ወደ መቶ ሰማኒያ ስድስት የምርጫ ጣቢያዎች እስካሁን ድረስ ስራ እንዳልጀመሩ ሙሉ በሙሉ ምርጫም ያልጀመሩ የካርድ መስጠት ያልጀመሩ ክልሎች አፋርና ሶማሌ አካባቢ እንዳሉ በሚጠበቀው ልክ እየተሳተፈ እንዳልሆነ ሪፖርት ሰምቻለሁ። እንግዲህ ይህንን ለምንድነው ሰዎች ካርድ የማያወጡት፣ ለምንድነው በመራጭነት ለመሳተፍ ያልፈለጉት የሚለውን ነገር ምርጫ ቦርዱም፣ በተለይ ደግሞ ፖለቲካ ፓርቲዎች ይህንን ነገር ማስተመቻል አለባቸው። እንደ ምክንያት ግን ሆን የሚችለው ቅድም የጠቀስከው ነገር አንዱ ምክንያት ሊሆን ይችላል። ምሳሌ እኔ በምርጫ ተሳ አላምንም ላይ ፍትሃዊ አይሆንም፣ ዲሞክራሲያዊ የሆነ ምርጫ አይካሄድም፣ ከዚች ያለን ኤክስፔሪንስ የሚያሳየው እሱ ነው ብሎ የሚያስብ ይኖራል። ሌላኛው ደግሞ በቃ ኦልሬዲ እየገዛ ያለው ፓርቲ ያሸንፋል ብሎ የሚያስብ ይኖር ይችላል። ሌላው ደግሞ በዚህ ሰዓት ላይ የምርጫ ሁኔታ የፕራዮሪቲ ጉዳይ አይደለም፣ ነው እኛ የምንሰጠው ጉዳይ አይደለም። በአንዳንድ ቦታዎች ላይ ሰው እንቅልፍ አይቶ ማደር ብርቅ በሆነበት ሁኔታ የሰላምና የደህንነት ሁኔታ አሳሳቢ በሆነበት ሁኔታ ላይ ምርጫ ማካሄዱ ያን ያህል ሚና አይኖረውም ተብሎ የተበላቁ ቁብ አይነት ነገር ነው ብሎ የማሰብ እና የኔ የብቻዬ አግን ውጤት አመጣልኝ ያለ ብሎ ያለመጠበቅ እና የመሳሰሉ ምክንያቶች ሰዎችን ወደዛ እንዳይሳተፉ ወይም ደግሞ ካርድ እንዳያወጡ እንቅፋት የሆነባቸው ይመስለኛል ግን በተቻለ መጠን ደግሞ የምርጫ ክርክሩም ተጀምረዋል። አንዳንድ ማኒፌስቶችን የሚያማበብ ድሎች ይኖራሉ። ከዚ ከነገ ወዲያ አውትሻይን አድርጎ የምናየው የሚላል ድምጽ አስተናገናል ብለን የምናስበው ፓርቲ ሊመጣ እንደሚችል ማሰብ ያስፈልጋል። ብ ወስዳለ ካርድ ማውጣት የጀመሪያ ነገር የሚጎዳል ነገር የለም። ካርድ አውጥተን መጨረሻ ላይ ሰፋትን ጦር አለመምረጥም እንችላለን እና ይዞ መጠበቁ የተሻለ ነው። ግን ቅድም የጠቀስኩልህ ነገሮች ሰዎችም ከእንደዚህ አይነት ዲሞክራሲያዊ ልምምዶች እንዲርቁ እንዳደረጋቸው እገምታለሁ። ምንም ለውጥ አይመጣም ገሌን የሚያስፈልስ ብለን ቀድመን ገጀ ማድረጉ ሁኔታ ሊሆን ይችላል እንድንርቅ ያደረገ። አመሰግናለሁ። ሲራክ አንተ በማህበራዊ ገጽ በኩል ሰዎች ወጥተው እንዲመዘገቡ ስታስገነዝብ ያየሁ ይመስለኛል። በአዲስ አበባ ውስጥ ያለው ሁኔታ ምንድን ነው የሚመስለው? ወጣቶች ወይም በአጠቃላይ ነዋሪው እስካሁን ድረስ በገፍ ወጥቶ ለመምረጥ ያልወሰነበትን ምክንያት እንዲሁ ካለፋ ገደም ለማወቅ ሞክረ። እሺ፣ አመሰግናለሁ። ሁለት ነገሮችን ማየት እንችላለን። መራጭ ምን ላይ ታየበት፣ ለምንድን ነው በዚህ ምርጫ? አንደኛው የምርጫ ምርጫ ሂደቱ በጣም በጣም የደበዘዘ ነው። ለምንድ የደበዘዘ የሆነው አነት ብሎ መጠየቅ የሚያስፈልግ ይመስለኛል። ምርጫ ክርክሮች በጣም ደብዛዛ ናቸው። አሁን እችን ሁለት ሶስት ቀን ነው የተጀምረሉት። እነሱም ላይቭ አይደሉም የተቀረጹ ናቸው። ከእንደገና መራጩን ያሳተፉ ክርክሮች አይደሉም እና ከመራጩ ጋር ያላቸው ኢንጌጅመንቶች የምርጫ ክርክሮቹ በጣም የራቁ ናቸው። ይሄኛውን ደግሞ ሰውን አሟሙቆት ወደ ምርጫ ካርድ ለመውሰድ የወሰደው አይመስለኝም፣ የገፋ አይመስለኝም። ይሄ የቅድመ ምርጫው ምርጫ ቅስቀሳው ክርክሩ ቡሪንግ መሆኑ ህዝቡን ወደ ምርጫ ካርድ መውሰጃ ቦታ ያልወሰደው ይመስለኛል። በሁለተኛ መልኩ ደግሞ ብዙ ተስፋ ያደረገ ህብረተሰብ ነበረ እና ያ ተስፋ ያደረገ ህብረተሰብ አመራሮች ወይም ፖለቲካ ይወክልልኛል ያላቸው ሰዎች እስር ቤት መሆናቸው፣ ሲቀጥል ደግሞ ትልልቅ ህዝብ ሊወክላቸው የሚችሉ ፓርቲዎች ከምርጫ ውድድር ውጭ መሆናቸው ህዝቡ ሄዶ ባለመምረጥ ወሰነ ይመስለኛል። እነዚህ ፓርቲዎች ከምርጫ ውጭ የሆኑ ያው እንደምናውቀው ብዙ ደጋፊ ያላቸው ሰዎች ናቸው። እስር ቤት የሚገኙ ብዙ ደጋፊ ያላቸው ሰዎች አሉ። እና የእነዚህ ሁለቱ ተጽዕኖ ይመስለኛል የምርጫ ካርድ መውሰድን ያደበዘዘው አሁን ምርጫ ዘጠና ሰባት ላይ የተከሰተው ነገር ከምርጫ ማሟሟቅ ክርክሩ በኋላ ብዙ ሰው ካልወሰድኩኝ ብሎ ባለመውሰዱ ተቆጭቶ ነበር፣ እና አሁንም ወደፊት ምርጫው ክርክሩ ጧጧፍ፣ ብዙ ሰው ሊቆጭ ይችላል። አሁን ዘጠኝ ቀን መሰለኝ የቀረው እና ሊቆጭ ይችላል። እና በዚህ አጋጣሚ ማስተላለፍ የምፈልገው ለመምረጥም ለመምረጥም ካርድን ወስዶ መቀመጥ የተሻለ ነው አስባለሁ። እና ቅድም እንዳልኩ በእነዚህ ሁለት ምክንያቶች የምርጫ የመውሰድ ጉዳይ የደበዘዘ ይመስለኛል። ከመለየታችን በፊት አንድ ጥያቄ ለሁለታችሁም ላቅርብ። ድምፃችሁ ተሰምቶ በግልጽና ዲሞክራሲያዊ ምርጫ የሚያሸንፍ ፓርቲ ቢኖር ለየትኛው የሀገሪቱ ችግሮች ቅድሚያ እንዲሰጥ ትፈልጋላችሁ? ምን አይነት ሀገርስ ትናፍቃላችሁ? ሲራ ካንተን ጀምር፣ ከዚያ ወደ አይነት ሁሉ እንሄዳለን። እኔ የሚያሳስበኝ ሰላምና ደህንነት ነው በአሁኑ ወቅት እና ያንን ሰላምና ደህንነት የሚያስከብር ፓርቲ ቢያሸንፍ መርጣለሁ። ኢትዮጵያ ውስጥ እንደሚታወቁ የተለያዩ ድምፆች አሉ የተለያዩ አመለካከቶች አሉ እና እነዛን የተለያዩ ድምጾች ወደ አንድ ጠረጴዛ አምጥቶ ለአንድ ዓላማ የሚያሳትፍ የተለያዩ ድምጾችን የማይገፋ ፓርቲ ቢያሸንፍና ሰላምና ደህንነታችን ድጋሚ ቢመለስ ወደ ተሻለ ደረጃ ቢያድግ እንዲያድግ የሚያስችል ፓርቲ ቢያሸንፍ። በጣም አመሰግናለሁ። አይነት ሁሉ አመሰግናለሁ። አብታሙ እንደ ቅድሞ ላይ አንድ ነጥብ ጨምሬ የአሁኑ ጥያቄ መልስ ልሃለሁ። ምናልባት ካርድ ማውጣት ላይ ላለው መዘግ ቅድም ሲራትም የገለጥቻቸው ነገሮች እንዳሉ ሆኖ፣ ምናልባት ደግሞ በተለምዶ ዴድላይን የመጠበቅ አንድ ቀን ቀረው፣ ሁለት ቀን ቀረው ሲባል የመሄድ አይነት ነገር አለ። መጨረሻ ላይ እናወጣለን ሚያዚያ አስራ አራት ሚያዚያ አስራ አምስት እናወጣለን የሚሉ ጓደኞች አሉኝ በዙሪያዬ። እና እነዚህ እነዚህ ነገሮች ምክንያት ሊሆኑ ይችላሉ። ምናልባት ሰው ቁጥር ማይገባ ሊሆን ይችላል ግን እዛ ተጣበበ ሰአት ከመግባት ቀድሞ ወጥቶ መጠበቁ የተቻለ ይሆናል ብዬ አስባለ እንደ መልክትም ከዛ ውጭ ግን እንደው የሆነ ፓርቲ ሊያሸንቅ በዚህ ሊሆን ይችላል ከተፎካካሪዎች ሊሆን ይችላል። ቅድሚያ ሊያደርገው የሚገባ ቅድም ስራት ያለው ነው የሰላምና የደህንነት ጉዳይ ነው። አሁን ትልቁ መግባት በጣም ብርቅ ነው። ከአንዱ ክልል ወደ አንዱ ክልል መንቀሳቀስ በጣም ብርቅ ነው። አሁን ላይ መጤነት መባርነት የዚህ ቤት ባለቤት ነህ ባለቤት አይደለህም አይነት የሚያስጠላ መከፋፈል ውስጥና አንዱ አንዱን በጠላትነት የማየት ነገር ነው አሁን ላይ ያለው። ወለጋ አካባቢ የምታዩ ነገር አለ። መተከል አካባቢ የምታዩ ነገር አለ። እንዲሁ ትራንስፖርት ላይ ረጅም ትራብል ስታደርግ የምታያቸው ነገሮች አሉ። ምቾት አይሰማም እና ከላይ ሆኖ ሁሉንም ማህበረሰብ ክፍል በግለሰብ ደረጃ እኩል የሰውነት ሚዛን ሰጥቶ ሁሉንም እኩል አይቶ ሁሉም የዚች ሀገር ባለቤት እንደሆነ አይቶ ሁሉንም እኩል ትት ሊያደርግ የሚገባ መሆን መቻል አለበት ወደ ስልጣን ላይ የሚመጣው ኃይል። ይሄ ካልሆነ ግን እንደገና ሌላ አዙሪት ሊከተል ይችላል። የምርጫ ውጤት የሚሰራው እና በአሁኑ ሰዓት ላይ ከሌላ ሌላ ነገሮችን ማውራት ምናልባት ጥንጦት ሊመስል ይችላል ምክንያቱም አሁን ስናየው ሞትን በጣም እየተለማመድ ነው ነው እኔ እራሱ አሁን የሆነ ሰው ተገደለ ተብሎ ሀያ ምናምን ሲባል መደንገጥ አቁሜያለሁ። ለመናገር እንዲህ በመቶዎቹ ምናምን ሲሆን ነው ለእኔ አጀንዳ እየሆነብኝ መጣ። ይሄ ደግሞ ትልቅ ስፋራ ውስጥ እየገባን እንደሆነ ይሰማኛል እና የሀገሪቱን ሰላም የሚመልስ ፓርቲ መሆን መቻል አለበት ወደ ስልጣን ላይ የሚመጣ ሲራክ ተመስገን ከአዲስ አበባ፣ አይነ ክሉ አድርገው ከባህር ዳር ስለ ወጣቶች የመራጮች መዝገባና ተያዥ ተያያዥ ጉዳዮች ዋጋ ያላቸው ሐሳቦቻችሁን ስላጋራችሁን እጅግ በጣም አመሰግናለሁ። አመሰግናለሁ። መልካም ምሽት። ተሳታፊዎችንና ሀብታሙን አመሰግናለሁ። የተከበራችሁ አድማጮች የዛሬ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታቸዋለን። ሰሎሞን አባተ ነኝ። መልካሙን ሁሉ እንመኛለን። ከእኛ ጋር ስለቆያችሁ እናመሰግናለን። እርስዎ ዘወትር አደጋ ላይ እንደሆኑ ያስባሉ። ሊያቆሙት ግን ይችላሉ። እባክዎ ከመጠንቀቅ አይቦዝኑ። የእጆችዎን ንጽሕና አይጠብቁ። ከሌሎች ጋር አይቀራረቡ፣ አይተፋፈጉ። ማስክዎን ዘወትርና በትክክል ይጠቀሙ። ከማንም ጋር ሲሆኑ አፍና አፍንጫውን በአግባቡ ይሸፍኑበት አያነካኩት ከብክለት ይጠብቁት የተጠቀሙበትን በአግባቡና በጥንቃቄ ያስወግዱት ይቀይሩት በንጽሕና ይጠብቁት ሕይወቶ እላይ ውላ ያለ ሰላም ጤና ይስጥልኝ በደህና